ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ሚያዝያ ግንቦት 2 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችው። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልን ቆንጂ ይታየ ነኝ። በትግራይ ክልል ሳልሳይ ወያነ ትግራይ የተባለ የፖለቲካ ፓርቲ ተቋቋመ። ሳልሳይ ወያነ ትግራይ በዋናነት ሰላማዊ ዲሞክራሲያዊ ትግል የሚያደርግ ፓርቲ ነው። በዋናነት የትግራይ ጥቅም፣ የትግራይ ክብርና የትግራይ ፍላጎቶች መሰረት አድርጎ የሚታገል ፓርቲ ነው። አቶ አብለለውም ገብረ ሚካኤል የሳልሳይ ወያነ ጊዜያዊ አስተባባሪ ኮሚቴ አባል ናቸው። በመጽሔት ክፍለ ጊዜ ዘገባ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን። አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ፕሮፌሰር ብርሃኑ ነጋና አቶ አንዷለም አራጌ የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ መሪና ምክትል መሪ በመሆን ተመርጠዋል በዛሬው ዕለት በተካሄደው ምርጫ። ፕሮፌሰር ብርሃኑ ነጋ 912 ድምጽ በማግኘት የፓርቲው መሪ ሆነው እንደተመረጡ የደረሰን ዜና ያስረዳል። በተመሳሳይም አቶ አንዷለም አራጌ የፓርቲው ምክትል መሪ በመሆን ተመርጠዋል። ዘገባ እንደደረሰ እናቀርባለን። በሌላ ዜና ቀደም ሲል በመግቢያው እንዳልነው በትግራይ ክልል ሳልሳይ ወያነ ትግራይ የተባለ የፖለቲካ ፓርቲ ተቋቁሟል። ፓርቲው በፌዴራላዊ ስርዓት የትግራይ ብሔራዊ ጥቅምን ለማስከበር እንደተቋቋመ ተናግሯል ይህንንም በመጽሔት ክፍለ ጊዜ እናቀርበዋለን ዩናይትድ ስቴትስ ሶማሊያ ውስጥ ባደረሰችው ጥቃት የአየር ጥቃት 13 የእስላማዊ መንግሥት ቡድን ተዋጊዎች መገደላቸው ተገለጠ የዩናይትድ ስቴትስ ጦር የአፍሪካ እዝ አፍሪኮም ትናንት ሐሙስ ምሽት ባወጣው መግለጫ እንዳስታወቀው በጎሊስ ተራሮች አካባቢ በሽብር ቡድኑ ላይ ጥቃት አካሂዷል ባደረግነው ግምገማ በአየር ጥቃቱ የተገደለም ሆነ የቆሰለ ሲቪል የለም፣ ሲልም በመግለጫው አክለው አመልክቷል። በቅርቡ በተካሄደ ሌላ የዩናይትድ ስቴትስ ጦር የአየር ጥቃት ሶስት የአይኤስ ቡድን ተዋጊዎች መገደላቸው ይታወሳል። አብዱራሂም ዱኩብ የሚባለውን በሶማሊያ እስላማዊ መንግሥት ቡድን ተዋጊዎች መሪ ገድለነዋል ሲል አፍሪቆም ባለፈው ሚያዝያ አስታውቋል። ሶማሊያ ውስጥ የሚንቀሳቀሰው የሽብር ቡድን ግን አይኤስ ብቻ አይደለም። ከአልቃይዳ ጋር ቁርኝት ያለው አልሻባብ ሶማሊያ ውስጥ ቁጥራቸው ከአይኤስ የሚበልጥ ተዋጊዎች እንዳሉት ይታወቃሉ። ትናንት ሐሙስ ደቡብ አፍሪቃ ውስጥ በተካሄደው ምርጫ ታሪካዊው የኤኤንሲ ስልጣን ላይ የቆየው ኤንሲ ለተከታታይ ስድስተኛ ጊዜ በስልጣን ሊቆይ መሆኑ ተነግሯል። ፓርቲው ከዚህ ቀደም ካገኘው ድምፅ የዘንድሮ በጥቂቱ ሻል ያለ መሆኑም ተስተውሏል። ማይክል ብራውን ያጠናቀረውን ዘገባ አዲሱ አበባ ያቀርባል። የመጀመሪያው ጥቁር የአገሪቱ መሪ የኔልሰን ማንዴላ ፓርቲ ኤኤንሲ ምንም እንኳ በምርጫው እንደሚቀናው ከወዲሁ ቢገመትም አዘውትሮ የሚሰማበት የሙስና ቅሌትና የሚያካሄደው አዝጋሚ ኢኮኖሚ መልካም ገጽታውን እንዳጠለሸው ይነገራል። በዚህም አንዳንድ ተወዳዳሪዎች ምርጫውን ጥለን እንወጣለን ይላሉ። ዛሬ አርብ ከተቆጠረው 76 ከመቶ አጠቃላይ ድምፅ በፕሬዝዳንት ሲሪል ራማፎሳ የሚመራው ኤኤንሲ 57 ከመቶውን አግኝቷል። ሌላው ተፎካካሪ ዲሞክራቲክ አላያንስ ማለትም ዲሞክራሲያዊ ህብረት የተሰኘው ፓርቲ በ22 ከመቶ ይከተላል። ለኢኮኖሚያዊ ነፃነት የሚታገለው ፓርቲ ደግሞ በዘንድሮ ምርጫ 10 ከመቶ ድምፅን ያገኘው። የምርጫው አጠቃላይ ውጤት ነገ ቅዳሜ ይታወቃልም ተብሏል። የምርጫ ኮሚሽኑ ግን አንዳንድ በተደጋጋሚ የተሰጠ ድምፅ መኖሩ ሪፖርት ስለተደረገለት በጉዳዩ ላይ ምርመራ እንደሚያካሂድ ገልጧል። ምንም ሆነ ምን ግን ፕሬዚዳንት ራማፎሳ እንደምናሸንፍ እርግጠኞች ነን ይላሉ። በእርግጠኝነት ስሜት ተደስቻለሁ። ሕዝባችን በድምፅ አሰጣጡ ሂደት ላይ ያሳየው ተሳትፎም አስደናቂ ነው። አገራችንና ሕዝባችን በሰጠው ድምፅም አዲስ ሥርዓት አዲስ ተስፋና አዲስ ጅምር ለማየት የታደሉ ሆነዋል። የነጻ ምርጫው ኮሚሽን ኃላፊ ሲ ማማምቦሎም የድምፅ አሰጣጡ ሂደት ሰላማዊና ትክክለኛ መሆኑን ተናግረዋል። እስከ ትናት ማታ ድረስ ከአጠቃላዩ የምርጫ ጣቢያዎች 44.17 ከመቶ የሚሆኑት ተቆጥረውና ተመርምረው ውጤታቸውን መመዝገቡን የተናገሩት ባለሥልጣን የቀሪዎቹ 55 ከመቶ ደግሞ በዛሬው ቆጠራ ይሟላል ብለዋል። የናይጄሪያ መንግሥት ከቦኮ ሃራም ታጣቂዎች ጋር የያዘውን ትንቅንቅ የሚደግፍ አንድ የሀገሪቱ ሚሊሽያ ቡድን ዘጠኝ መቶ የሚሆኑ ልጆችን ከተዋጊነት ይዟቸው የነበሩትን መልቀቁን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ አስታውቋል። ሲቪላዊ ጣምራ ኃይል የሚባለው ቡድን ልጆችን በተዋጊነት ማሰለፍን እናስቆማለን ብሎ በገባው ቃል መሰረት ዛሬ በሰሜን ምስራቃዊቱ የሀገሪቱ ክፍለ ሀገር በማይዱጉሪ ስምንት መቶ ዘጠና አራት ልጆችን መልቀቁን ነው ዩኒሴፍ ያመለከተው። ይህ ቡድን በሰሜን ምስራቅ ሲያስጠነቅቅ ናይጄሪያ በጽንፈኛ እስላማዊ ታጣቂዎች ከሚፈጸሙ ጥቃቶች ማህበረሰቡን እንዲጠብቅ እንደ አውሮፓውያን አቆጣጠር በ2013 ዓ ም በዩናይትድ ስቴትስ በተመራ አለም አቀፍ ጥምረት የተፈጠረ ሲሆን፣ ይሁን እንጂ ራሱም በመቶች የተቆጠሩ ልጆች ሲመለመል የነበረ ነው ተብሏል። ቡድኑ ልጆችን መመልመል ለማቆምና በእጁ ያሉትንም ለመልቀቅ ከሁለት አመታት በፊት የድርጊት መርሃ ግብር የፈረመ ሲሆን እስካሁን 1727 ልጆች እንደለቀቀ ነው ዩኒሴፍ ያስታወቀው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና ሲልክሮድ በሚባለው ከፊልሲያን አፍሪካንና አውሮፓን በሚያገናኘው ጥንታዊ የንግድ መርከቦች መጓጓዣ መረብ ተነሳሽነት የምታካሂደውን ቤልት ኤንድ ሮድ መርሃ ግብር ዩናይትድ ስቴትስ በመተቸቷ ቅሬታዋን ገልጻለች። የቺ ጂንፒንግ አስተዳደር ይህንን ፕሮግራም ያስተዋወቀው ከ150 በላይ በሚሆኑ ሀገሮች ማዋዕለነዋይ ምደባና ተቋማት ግንባታን በማጣመር የልማት ስትራቴጂ አድርጎ ነው። ተቺዎች ግን የቻይና ቤልት ኤንድ ሮድ መርሃ ግብር የታቀደው ከልማት ይልቅ የቤጂንግን ተጽዕኖ ለማጠናከር በታለመ ነው ይላሉ። የቻይና ግልጽነት የሌለው የገንዘብ እርዳታ ብዙ ሀገሮችን በከፍተኛ ዕዳ ያጠምዳል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስጠንቅቀዋል። በመጽሔት ዝርዝር ዘገባ ይዘናል። ሰሜን ኮሪያ አጭር ርቀት ተወንጫፊ ሚሳይል መሰል ተኩሳለች ሲል የደቡብ ኮሪያ የጦር ኃይል በትናንትና እለት አስታውቋል። ፒዮንግ ያንግ ሳምንት ባልሞላ ጊዜ ውስጥ ሚሳይል ስትተኩስ ይሄ ሁለተኛ ጊዜዋ መሆኑ ነው። ትናንትና በዋይት ሀውስ በጉዳዩ ላይ ፕሬዚደንት ትራምፕ በሰጡት አስተያየት በዚህ ክስተት ደስተኛ የሚሆን የለም ካሉ በኋላ ሰሜን ኮሪያ ለድርድር ዝግጁ የሆነች አልመሰለኝም ሲሉ አክለዋል። የደቡብ ኮሪያ ፕሬዚደንት ሙንጄ ኢን ባህረ ገቡን ከኒውክሌር ኃይል ነጻ ለማድረግ የተያዘውን ዲፕሎማሲያዊ ጥረት ስለሚያደናቅፍ ፒዮንግ ያንግ ሚሳይል ከመተኮስ እንድትቆጠብ አሳስበው ነበረ። የአጭር ርቀት ተወንጫፊ ሚሳይል መተኮሷ ወታደራዊ ስምምነቶችን የጣሰ ተግባር ባይሆንም የቀጠለውን ንግግርና ድርድር ማሰናከሉ ግን አይቀርም ሲሉ የደቡብ ኮሪያው ፕሬዝደንት አስገንዝበዋል። ይህ በዚህ እንዳለ ዩናይትድ ስቴትስ የሰሜን ኮሪያን እቃጫኝ መርከብ ዓለም አቀፍ ማዕቀቦችን በመጣሷ ያቺ ሀገር በቁጥጥር ስር አውላባታለች። ከሰሜን ኮሪያ ጋር በሀገሪቱ የኒውክሌየር መርሃ ግብር ላይ በተመለከተ በተጋጋለ ውጥረት ውስጥ ያለችው ዩናይትድ ስቴትስ የፒዮንግያንግን መርከብ ስትቆጣጠር ይሄ የመጀመሪያ ጊዜዋ ነው። ሰሜን ኮሪያ ካሏት የእቃ ማጓጓዣ መርከቦች ሁሉ ሁለተኛው ግዙፉ ነው የተባለው ዋይዝ ኦነስት የሚባለው መርከብ 25000 ቶን የሚመዝን ከሰል ጭኖ ወደ ኢንዶኔዥያ ሲያመራ በኢንዶኔዥያ ባለስልጣናት ተይዞ ከቆየ በኋላ ባለፈው ሐምሌ ወር ውስጥ ነው ለዩናይትድ ስቴትስ ያስረከቡት። በአሁኑ ወቅት መርከቡ በዩናይትድ ስቴትስ ቁጥጥር ወደ አሜሪካን ሳሞዋ ግዛት እየተጓዘ መሆኑን የገለጹ ባለስልጣናት በፍርድ ቤት እግድ እንዲ ጣልበት እንጠይቃለን ብለዋል። የመርከቡ ባለቤት በዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀብ ከተጣለበት ከሰሜን ኮሪያ የጦር ኃይል ጋር ግንኙነት ያለው የዚያች ሀገር የመርከብ ኩባንያ ንብረት እንደሆነ ነው ዜናው ያመለከተው። በመጨረሻም የስፖርት ዜና አለን ቶተንሃም ሆትስፐር ሊቨርፑል ቼልሲና አርሰናል ለሻምፒየንስ ሊጉና ለአውሮፓ ሊጉ ፍጻሜ ጨዋታዎች በመድረስ አዲስ ታሪክ ማስመዝገባቸው ተዘግቧል። ለመጀመሪያ ጊዜ አራት የእንግሊዝ ክለቦች በአውሮፓ ሁለት ታላላቅ የውድድር መድረኮች ላይ ለፍጻሜ ሲደርሱ የአሁኑ የመጀመሪያ ጊዜ መሆኑ ነው። ትናንት ማታ በአውሮፓ ሊግ አርሰናል ከሜዳው ውጪ ቫለንሲያን፣ እንዲሁም ቼልሲ በሜዳው ኢንትራ ፍራንክፈርትን አሸንፈው ለአውሮፓ ሊግ ፍጻሜ ደርሰዋል። ሊቨርፑል እና ቶተንሃም ቀደም ብለው በአስገራሚ ሁኔታ ለቻምፒየንስ ሊግ ፍጻሜ መድረሳቸው ይታወሳል። የአውሮፓ ሊግ የፍጻሜ ጨዋታ አርሰናል ከቼልሲ ከ በአዘርባጃን ከተማ በባኩ ግንቦት 21 የሚደረግ ሲሆን ሊቨርፑል ከቶተንሃም ግንቦት 25 በስፔን አትሌቲኮ ማድሪድ ሜዳ ዋንዳ ሜትሮፖሊታኖ ስታዲየም ይደረጋል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ግንቦት ሁለት ምሽት ፕሮግራማችን ነው። ሓንቲ ናይ ቃልስና ያውታ ሰላምና ምሕላው እያ ሓሙን ተቓሊስና ኢና ታ ሰላምና ሓሊና አንዱ ትግላችን ሰላማችንን መጠበቅ ነው። ሰላማችንን ለመበጥበጥ ብዙ ጥረት አድርገዋል። በቀጥታም ሆነ በተዘዋዋሪ መንገድ ሊገቡብን ሞክረዋል። እኛ ግን ሰላማችንን በሚገባ ለመጠበቅ ችለናል። ሰላም ሲባል መጠንቀቅ ያለብን ይመስለኝ። እኔ ለሰላም ብለን ነገሮችን የምንዘጋ ከሆነ ተቃዋሚ ድምፅ የምናስል ከሆነ ሰላም ሳይሆን ጸጥታ ነው የሚኖረው ማለት ነው። ተፈናቃዮች ደግሞ እነዚህ በስልጣን ያሉ መንግስታት አሁንም እኮ የተጠየቀ የለም እስካሁን ድረስ እስካሁን ድረስ በዚህ ጉዳይ የተጠየቀ የለም። የትግራይ ክልል ምክትል ርእሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ነው በቅድሚያ የሰማችሁት። ከዚያም ዶክተር ዳ መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህርና አቶ ገብሩ አስራት የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የመድረክ አመራር አባል ናቸው። በምሽቱ ዝግጅታችን ሶስቱንም ለትንታኔ ይዘናቸዋል። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። ዛሬ መሪዎቹን የመረጠውን የኢትዮጵያ ዜጎች ማኅበራዊ ፍትሕ ፓርቲን ውሎ የሚመለከት ዘገባ እየተጠናቀረ ይገኛል። እንደ ደረሰን እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እናልፋለን። በትግራይ ክልል ሳልሳይ ወያነ ትግራይ የተባለ የፖለቲካ ፓርቲ ተቋቁመዋል። ፓርቲው በፌዴራላዊ ስርዓት የትግራይ ብሔራዊ ጥቅም የትግራይን ብሔራዊ ጥቅም ለማስከበር እንደተቋቋመ አስታውቋል። ሳልሳይ ወያነ ለመጀመሪያ ጊዜ መግለጫ በዛሬው ዕለት ሰጥቷል። ሙሉጌት አጽባህ ተከታትሎታል። ሳልሳይ ወያነ ትግራይ በኢትዮጵያ በህጋዊ መንገድ በምርጫ ቦርድ ለመመዝገብ ጥያቄ ማቅረብ ወደና ከቦርዱም አስፈላጊ ሰነድ እንዲያሟሉ ምላሽ እንደተሰጣቸው አስታውቋል። ፓርቲው ፕሮግራሙን ለማስተዋወቅ ዛሬ ለጋዜጠኞቹ መግለጫ ሰጥቷል። የፓርቲው ጊዜያዊ አስተባባሪ ኮሚቴ አባል አቶ አብለሎም ገብረ ሚካኤል ሳልሳይ ወያነ በፌዴራላዊ ህገ መንግስታዊ ስርአት የትግራይ ጥቅም እንዲከበር ለመስራት ያቀደ ብሄርተኛ ፓርቲ ነው ብለዋል። ሳልሳይ ወያነ ትግራይ በዋናነት ሰላማዊ ዲሞክራሲያዊ ትግል የሚያደርግ ፓርቲ ነው። በዋናነት የትግራይ ጥቅም የትግራይ ክብርና የትግራይ ፍላጎቶች መሰረት አድርጎ የሚታገል ፓርቲ ነው። በፌዴራላዊት ኢትዮጵያና በህገ መንግስታዊ ኢትዮጵያ እናምናለን። ህገ መንግስቱና ፌዴራላዊ ስርአቱ የትግራይን ጥቅም ለማስጠበቅ የሚያስችሉ አንቀጾች አሉት የሚያስችሉ አንቀጾችም አሉት። እነዛ በሰላማዊ ፖለቲካዊ ትግል የትግራይ ጥቅም በሚመች መልግ እንዲታዩ የማድረግ ትግል እናደርጋለን ነው እያልን ያለ ነው። ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ ፕሮግራሞች አዘጋጅተናል። ትግራይን መሰረት ያደረገ ፖለቲካዊ እንቅስቃሴ ለማድረግ ነው የተደራጀ ነው እና የተነሳ ነው። በኢትዮጵያ የትግራይን ጥቅም ለማስከበር እንደሚታገሉ ገልጸው ይህን ማያስከብር ሁኔታ ከተፈጠረ ግን ትግራይ ነጻ ሀገር እንድትሆን እንታገላለን ብለዋል። በክልሉና በሌሎች ክልሎች ካሉ ህገ መንግስቱንና ፌዴራል ስርዓቱን ከሚቀበሉ ፓርቲዎች ጋር ትግራይን በሚጠቅም መንገድ ተባብረን እንሰራለን ብለዋል። አቶ አብሎሎም ስያሜውን አስመልክቶ በሰጡት ማብራሪያ የትግራይ ሕዝብ የትግል ሂደት አካል በመሆኑና አሁን ላለንበት ጊዜ የሚስማማ በመሆኑ ነው ብለዋል። የፓርቲውን የኢኮኖሚ ፕሮግራም አስመልክቶ አመልክቶ ማብራሪያ የሰጡት ጊዜያዊ ዋና አስተባባሪ አቶ ኃያሉ ጎድፋይ ፓርቲያቸውን የሶሻል ዲሞክራሲ የፖለቲካ አስተሳሰብ ይዞ እንደሚታገል ገልጸዋል። ብሄርተኛ ፓርቲ ነው ብለናል። ይህንን ብሄርተኝነት በሶሻል ዲሞክራሲ ለማሰር ነው የፈለግ ነው። ሁሉንም መደቦች ወይም ሁሉም ማህበረሰብ እንዲሳተፍ የሚያደርግ የኢኮኖሚ ሀሳብ ነው። ስለዚህ ከዚህ ከብሄርተኝነታችን ጋር አብሮ የሚሄድ የሚሰምር ስለሆነ ሶሻል ዲሞክራሲ መርጠነዋል። በዚህ በተጨማሪ ሳልሳዊ ያነ ትግራይ በኢኮኖሚ ራሷን የቻለች የጠናከረች፣ የተለያዩ ፕሮዳክቶች የምታፈራ እንድትሆን ነው ዋናው ሀሳቡ። በተለያዩ ሴክተሮች ትኩረት እናደርጋለን። አሁን በኢትዮጵያ ይሁን በትግራይ ያለው የኢኮኖሚ ፖሊሲ እርሻ መሰረት ያደረገ ነው። ይሄ በመሰረታዊነት እንቀይረዋለን። የተመጣጠነ ኢኮኖሚ እድገት፣ ሁሉም ዘርፎች የሚሳተፉበት እድገት እንዲኖረን ነው የምንፈልገው። የመሬት ባለቤትነት ጉዳይ በሶስት ክፍል እንዲሆን በከተማ ዙሪያ ያለው መሬት የግለሰብ፣ የግጦሽ መሬት የማህበረሰብ፣ እንዲሁም የሚታረስ መሬት ጨምሮ ሌሎች ቦታዎች የመንግስት እንዲሆን እንታገላለን ብለዋል። በኢፌዴሪ ህገ መንግስት አንቀጽ 53 ክልሎች የራሳቸውን የኢኮኖሚ ፖሊሲ ሊቀርጹ እንደሚችሉ በሚገልጸው መሰረት ትግራይ የራሷን አየር መንገድ ጨምሮ ሌሎች የኢኮኖሚ ተቋማት እንዲኖራት እንንቀሳቀሳለን ብለዋል። መንግስት ጣልቃ ገብቶ እንዲደግፍ እንፈልጋለን። ምክንያቱም በታችኛው የኢ እድገት ነው የምንገኘው። ስለዚህ ግል ሴክተሩን የግል ሴክተር ከጠነከረ በኋላ መንግስት ሌሎች ስራዎችን መስራት ይችላል ማለት ነው። ሌሎች ዘርፎችም ትኩረት አድርገን እንሰራለን። ከነዚህ በተጨማሪ ስለዚህ በኢኮኖሚ ደረጃ ትግራይ እጅግ የጠነከረች፣ ማህበረሰቡ የተሻለ ኢኮኖሚ እንዲኖረው የተሻለ ስምምነት እንዲኖረው ስራ መፍጠር፣ የመግዛት አቅም እንዲጨምር ነው የኛ ዋና ትኩረት። ስለዚህ በኢኮኖሚ ደረጃ ዓለም የደረሰበት ሁኔታ ትግራይ እንድትደርስ ነው የሳልሳውያን ትልቁ ትኩረት። የግብርና መር ኢኮኖሚ እንደሚቃወሙ የገለጹት አስተባባሪው ቱሪዝም፣ ግብርና፣ ማዕድንና ኢንዱስትሪ አብረው እንዲያድጉ እንሰራለን ብለዋል። ከህወሓት ምን ይለያቸዋል ተብለው ተጠይቀው ህወሓት በፕሮግራሙ እንዳስታወቀው የመደብ ትግል የሚያካሄድ ነው። እኛ ግን ብሔር መሰረት የምናደርግነን ብለዋል። በሚቀጥለው አመት የሚካሄደውን ምርጫ ለመሳተፍ ዝግጁነታቸውን ተጠይቀው በህግ መሰረት አዲስ የተቋቋመ ፓርቲ በምርጫ ለመሳተፍ ሁለት አመት መቆየት ስላለበት አንሳተፍም ብለዋል። ሳልሳይ ወያነ ትግራይ በቅርብ ጉባኤ አካሂዶ አመራሮች እንደሚመርጥና የፓርቲው ህገ ደንብ እንደሚያጸድቅም አስታውቋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቅለም። ክቡራትና ክቡራን አድማጮች ቀደም ሲል ያስተዋወቅነው የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ የዛሬ ውሎ ዘገባ ደርሶናል። ፓርቲው አዲስ የተቋቋመው ፓርቲ ዛሬ አዲስ የአመራር አባላቱን መርጧል። የፓርቲው መሪ የድርጅታቸው ቀዳሚ ተግባር አገሪቱን አረጋግቶ ወደ እውነተኛ ዲሞክራሲ ስርዓት መውሰድ እንደሆነ አስታውቀዋል። መለስካቸው አምሐ ዝርዝሩን ይዟል። ከሰባት ያለነሱ የተለያዩ የፖለቲካ ድርጅቶችና ንቅናቄዎች ላለፉት ስምንት ወራት አንድ ውህድ ፓርቲ ለመመስረት ሲሰሩ ከቆዩ በኋላ ትናንት አዲሱን ፓርቲ የኢትዮጵያ ዜጎች ለማኅበራዊ ፍትሕ ባጭሩ ኢዜማ ብለው ሰይመውታል። ዛሬ ደግሞ የፓርቲውን አመራር መስራች ጉባኤው መርጦ ከሀገር ውስጥና ከሀገር ውጭ በተጠሩ ከስድስት መቶ የማያንሱ እንግዶችና ከአንድ ሺህ ሁለት መቶ በላይ የጉባኤው አባላት ፊት ቃለ መሐላ እንዲፈጽሙ አድርጓል። ቃለ መሐላውን ያስፈጸሙት ቀደም ሲል በመቶዎች የሚቆጠሩ የፖለቲካ እስረኞች በነጻ ጥብቅና ሲቆሙ የነበሩት አቶ ወንድሙ ኢብሳ ናቸው። በታማኝነትና በተጠያቂነት በማገልገል በፈጣሪ ዛርስም ቃል ገብተዋል። የመስራች ጉባኤው አዘጋጅ ግብረ ኃይል የህዝብ ግንኙነት ኃላፊ ሆነው ሲያገለግሉ የቆዩት አቶ ናትናኤል ፈለቀ የፓርቲው መሪዎች ሆነው የተመረጡት እነማን እንደሆኑና የአመራረጡን ስልት በተመለከተ ለቪኦኤ ማብራሪያ ሰጥተው ነበረም። አመራረጣችንን ትንሽ ላብራራ፣ መጀመሪያ እንዴት ነው የመረጥ ነው፣ መሪዎቹ እጩ ተደርገው ሲጠቆሙ ከማን ጋር መወዳደር እንደሚፈልጉ ምክትሎቻቸውን እነሱ ናቸው ፒክ የሚያደርጉት። ከዛ ያንን አይቶ ጉባኤው ሲመርጥ ማን ማንን ምክትል አደረገ ማን ምምቃት አለው የሚለውን አይቶ ነው ድምጽ የሰጡ እና በዛ መሰረት መሪ አድርገን የመረጥ ነው ፕሮፌሰር ብርሃኑ ነው። ፕሮፌሰር ብርሃኑ ደግሞ ምክትላቸው አድርገው ማወዳደር የፈለጉት አቶ አንዱ አለማራጌ ነበር። በእርግጥ አቶ አንዱ አለማራጌ ለመሪነት ከተሰጠው ጥቆማ ውስጥ አንደኛው ጥቆማ ይሳቸው ነበር፣ እና እኔ አሁን መሪ ከመሆን በሌላ ሮል ብቀጥል ይሻለኛል ብለው ነበረ ያሳለፉት ጥቆማውን። ግን ፕሮፌሰር ብርሃኑ ደግሞ በምክትልነት አብሬው ወዳደር ብለው ጠቁመው፣ በዛ መሰረት በተሰጠ ድምጽ በአብላጫ ድምጽ ነው እንግዲህ ከሶስት እጩዎች የተመረጡት ፕሮፌሰር ብርሃኑ ነጋ። በሊቀመንበርነት የተመረጡት አቶ የሸዋስ አሰፋ ናቸው። አቶ የሸዋስ አሰፋ ምክትላቸው አድርገው ያወዳደሩት ዶክተር ጫኔ ከበደን ነበረ። በሚገርም ሁኔታ ደግሞ ዶክተር ጫኔ ራሳቸው እጩ ሆነው ቀርበው ነበረ። ዶክተር ጫኔ ምክትል አድርገው ያቀረቡት አቶ የሸዋስን ነበረ እና በተሰጠው ድምጽ ግን አብላጫ ድምጽ በማግኘት አቶ የሸዋስ አሰፋ ሊቀመንበር፣ ምክትላቸው ደግሞ ዶክተር ጫኔ ከበደ ሆነዋል ማለት ነው። የፓርቲ ሴክሬታሪ ጸሐፊ ማን ናቸው? የፓርቲ ዋና ጸሐፊ አቶ አበበ አካሉ ናቸው በከፍተኛ ድምጽ። የአመራር አባላቱ ቃለ መሃላቸውን ከፈጸሙ በኋላ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ባደረጉት አጭር ንግግር የድርጅታቸውን ተቀዳሚ ተግባራት ለጉባኤው ገልጸው ነበረ። የአጭር ጊዜ ዋና ስራችን ሽቸሩ መዳትን አገር አረጋግተን ወደ ሁለተኛ ዴሞክራሲያዊ ስርዓት እንድትሄድ ማድረግ የእኛ ድርጅት ዋና ዓላማ ስልጣን ላይ የእኛ ድርጅት ዋና ዓላማ በመጀመሪያ ደረጃ ይቺ ሀገር ተረጋግታ ዜጎች ያለምንም ፍርሃትና መሸማቀቅ የሚፈልጉትን መንግስት ሊኖር የሚችሉበት ድፋት እንዲፈጠር መርዳት። እሱም ሳናረግ ምርጫ ትርጉም የለውም። እሱም ሳናረግ ስለ ዲሞክራሲ ልናወራ አንችልም። ዲሞክራሲ የተረጋጋ መንፈስ የሰለጠነ አመለካከት፣ የተገራ አንደበት የሚፈልግ ስራ አለ። የፓርቲው ሊቀመንበር አቶ የሸዋስ አሰፋም የፓርቲያቸው ተግዳሮት የዘር ፖለቲካ እና ስራ አጥነት እንደሆነ ገልጸው እነዚህን ሁለት ፈተናዎች ለማለፍ ፓርቲው በብርቱ እንደሚሰራ ተናግረዋል። አያሌ ተጋባዥ እንግዶች በተገኙበት በዚህ ጉባኤ በመድረክ ንግግር ያደረጉም ነበሩበት። ከነዚህ አንዱ የትግራይ ዲሞክራሲያዊ እንቅስቃሴ መሪ ዶክተር አረጋዊ በርሄ ስለ ኢዜማ ይህን ብለው ነበረ። የዛሬው ስብስብ እንደ አንድ ጅማሮ አየዋለሁ፣ እንደ መጨረሻ አላየው። ምክንያቱም ብዙ ያልተሰባሰብን ድርጅቶች ስላለን ነው። ስለዚህ ይሄ ጅማሮ እንደ ትልቅ አብነት ሆኖ ላልተሰባሰቡት ድርጅቶች መሰባሰቢያ መድረክ እንዲሆን ከወዲሁ ልጋብዝ እፈልጋለሁ። ጉዟችን ተጀመረ እንጂ አልተጠናቀቀም። ብዙ ፈተናዎች ወደፊት አሉ። ይህ ስብስብ አሁን የተፈጠረው ኃይል ራሱ በዲሞክራሲያዊ መድረክ ሊንቀሳቀስ ከፈለገ በአገሪቱ ውስጥ ዲሞክራሲያዊ ስርዓት ለሁሉም ፓርቲ ሊያንቀሳቀስ የሚችል ስርዓት መቋቋም ስላለበት ለዚህ ስርዓት መመስረት ቅድሚያ ሰጥቶ መታገል እንዳለበት ከወዲሁ ለማሳሰብ እፈልጋለሁ። ይህ ፓርቲ ጥሩ ጅምር ነው ያሉት ደግሞ በኢትዮጵያ ፖለቲካ ውስጥ በእጅጉ ከሚታወቁት ሰዎች መካከል ዶክተር ኃይሉ አርአያ ናቸው። እኔ በጣም ነው ደስ ያለኝ። የተለያዩ ፓርቲዎች አሁን ሰባት ናቸው ይመስለኛል። የተሰባሰቡ ፓርቲዎች ሰባት ብቻ ሳይሆን ሰባ የተባሉት ሰማንያ እንዲሁም ወደ መቶ ስድስት መቶ ሰባት ነበሩ። አሁንም ቢሆን አልነካነውም። ጥሩ መነሻ ነው። ጥሩ ጅምር ነው። ግን ገና ገና ገና ብዙ ይቀራናል ማለት ነው በዚህ አይነት ፓርቲዎች ብዛት ህዝቡ ሀሳቡን በቁም ነገር ጉዳዮች ላይ ለማተኮር ለመወያየትና ወደ መፍትሄ መምጣት የሚችሉት በጋራ ሲሰሩ ነው። የኦሮሞ ፌዴራሊስት ኮንግረስ የአመራር አባል አቶ በቀለ ነጋ ከተጋባዥ እንግዶች መካከል አንዱ ናቸው ካዩት በመነሳት አስተያየታቸውን ጠየኳቸው። በአሁኑ ሰዓት የተፈጠረው የፖለቲካ ሁኔታ እነኚህ ድርጅቶች ወደፊት ለሀገሪቷ ዴሞክራሲ ለማስፈን ምቹ ሁኔታዎች ስለሆኑ ሰማንያ እና ዘጠና ከመሆን ይልቅ ሰብሰብ ብለው አጠር ያለ ጉልበት የሚኖረው ፓርቲ ሁለት ወይ ሶስት ፓርቲ ሆነው ቢመሩ የተሻለ ስለሚሆን የእኛ ድርጅት ይህንን አካሄድ በጣም አድርጎ ይደግፈዋል። ማጠቃለያው ጉባኤ ማጠቃለያ ላይ እንደሰማሁት ከመሪዎቹ በተለይ ሲነገር የሰማሁት ነገር አለ። በሀገራችን አንዱና ትልቁ ችግር በአሁኑ ጊዜ በብሔር በተመሰረተ ፖለቲካ ላይ ያተኮሩ አካሄዶች ናቸው። ባለፈው 27 ዓመት ሲቀነቀን ነበርና ይህንን አካሄድ ትንሽ ማለዘብ አለብን የሚል አስተያየት ሲሰጥ ነበር። በዚህ ሁኔታ እርስዎ ይስማማሉ? ቅድም እንዳነሳውልህ የኢትዮጵያ ፖለቲካ አሳታፊ ስላልነበረ ነው የብሔር ድርጅቶች ከነዋለልኝ ጊዜ ጀምሮ ኢትዮጵያ የብሔሮች እስር ቤት ናት እስከማለት የደረሱት። ያ ሁኔታ እንዲለወጥ ከተፈለገ፣ ያ ሁኔታ እንዲቀር ከተፈለገ እያንዳንዱ ብሔር ብሔረሰብ ህዝብ ተሳታፊ በዚህ ለውጥ ውስጥ በንቃት ተሳታፊ ሊሆንና መብቶቹን ክብሩን ሊያስከብር እድል ሊሰጠው ይገባል። ዲያቆን ዳንኤል ክብረትም በዚህ የምስረታ በዓል ላይ በሰሙትና ባዩት ምን እንደተሰማቸው ጠይቄያቸዋለሁ። ምን ጊዜም ቢሆን ህብረት አገር ይጠቅማል። ምንም ቢሆን በሌላ በኩል ስጋት በተደጋጋሚ እነዚህ ነገሮች እየመጡ እንደገና መፍረስ እንደገና እየመጡና ከማህበረሰቡ በደንብ እንዳይደግፍ ቅድም እንደተባለው በደንብ ወደ ተሳትፎ እንዳይመጣ የሚያደርጉት እንደዚህ አይነት ነገሮች ናቸው። ገብቶ አላስፈላጊ ዋጋ ከፍላለሁ ብሎ ሌላውም ሰው እንኳ እዛ ገባ ስትባል፣ እረ ተጠንቀቅ ነው የመጀመሪያው። አይደለም አባል ሆንኩ ስትል፣ እኔ እንኳ እዚህ ጠርቼ ተጋብጀን የመጣው ስብል ተጠንቀቅ ነው የመጀመሪያው። ያው የማህበረሰቡ አመለካከት እና እነዚህ ሁለቱን ነገሮች እንዴት በአንድ በኩል ተስፋው እንዴት ያለመልሙት ይሆን፣ በሌላ በኩል ስጋቱን እንዴት ይፈቱት ይሆን የሚል ሁለቱ ነበሮች የሚሰሙኝ። በዚህ ጉባኤ በእንግድነት ከታደሙት መካከል የኢህአደግና የስዊድን ሶሻል ዴሞክራቲክ ፓርቲ ተወካዮች ይገኙበታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በኦሮሚያ ክልል የተለያዩ ደረጃዎች ሲካሄድ የቆየው የብሔር ብሔረሰቦች የወንድማማችነት የውይይት መድረክ ውጤታማ እንደነበር የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ማዕከላዊ ጽሕፈት ቤት አስታውቋል። የፓርቲው ጽሕፈት ቤት ቃል አቀባይ በሰጡት ጋዜጣዊ መግለጫ መሰል መድረኮች የሕዝብን የጋራ እሴቶችና ቅርርብ ያዳብራሉ ብለዋል። ሙክታር ጀማል ተጨማሪ አለው የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ማዕከላዊ ኮሚቴ ጽሕፈት ቤት ቃል አቀባይ አቶ ታዬ ደንደአ ዛሬ ለመገናኛ ብዙሀን እንደገለጹት ባለፉት ሶስት ቀናት በኦሮሚያ ክልል ደረጃ የተካሄደው ውይይት አመርቂ ውጤት አስመዝግቧል ብለዋል። ቃል አቀባዩ አክለውም በክልሉ የሚኖሩ ብሔር ብሔረሰቦች እርሳቸው ችግር ፈጣሪዎች ያሏቸውን አካላት የሚነዙት ችግር አንዱ ሌላውን ከመጠራጠርና ከመፈራራት ይልቅ ተቀራርቦ በመወያየት የተሻለ መግባባት እንዲፈጠር የሚያግዝ መሆኑን በውይይት መድረኩ ትልቅ ግንዛቤ ፈጥሯል ብለዋል አቶ ታዬ ነሞ ሚሊና ገረ ሚሊና ተው ለኮብሲሳ ልማቱ ሞ ወደ ሚሊዮን የሚቆጠሩ ሰዎች ተሳትፎበታል። ህዝቡ ደግሞ በመድረኩ ላይ በወንድማማችነት መንፈስ በፍቅርና በአንድነት መንፈስ ከትላንትናው ስጋትና ፍራቻ በመላቀቅ አብሮ ተደስቶ ተቃቅፎ ነበር ኮንፈረንሱ ላይ ሲሳተፍ የነበረው። በመድረኩ ላይ የተነሱት ሐሳቦች አብዛኛዎቹ፣ በመጀመሪያ ደረጃ አንድነታችን ዛሬ የተፈጠረ አይደለም፣ ረጅም ዕድሜ ያስቆጠረና በደም በስጋ የተሳሰረ ነው ብለዋል ወቅቱ የተለያዩ አጀንዳዎችን በመፍጠር ሕዝብን ለማጋጨት በስፋት እየተሠራ ያለበት ነው ያሉት አቶ ታዬ፣ መድረኩ ሲዘጋጅ ሁለት ግቦችን አንግቦ እንደነበረ አመልክተዋል። ቀዳሚው በመደበኛ መገናኛ ብዙኃንም ሆነ በማኅበራዊ ሚዲያ በሕዝብ መካከል ጥላቻ ለመቀስቀስ እና ጥርጣሬን ለመንዛት ከታለሙ እኩይ ዓላማ ካዘሉ መልእክቶች ኅብረተሰቡ ነቅቶ ራሱን እንዲጠብቅ ግንዛቤ ለመፍጠር ሲሆን ሁለተኛው ሆን ብሎ ህዝብን ለማጋጨት የታቀደ አጀንዳ በአንዳንዶች መወጠኑን ስለተረጋገጠ ለማሳሰብ ነው ሲሉ ቃል አቀባዩ አስረድተዋል። ለመፋ ደሞ ቃሞኒ ግድራዚ አሳውጭተን ውመተ መቃምቲቲ መቃሰባቲ ሁለተኛው ዓላማ የፖለቲካ ሴራ የሚጠነስሱ አካላት በብሔርና በእምነት ስም ህዝብን አጋጅተው የፖለቲካ ትርፍ ማግኘት የሚፈልጉ ስላሉና በቅርብ ያጠመዱትን ወጥመድ ስላወቅ ችግሩ ወደ ህዝብ ሳይደርስ ቀደም ተብሎ ህብረተሰቡ ማን ምን ሊያደርግ እየሄደ መሆኑን አውቆ ሰላሙን ለማደፍረስ ለማደፍረስና ከወንድሙ ጋር ሊያጋጩት መሆኑን በማወቅ ህዝቡ አውቆ እንዲከላከል ለማድረግ ነው። አቶ ታዬ በማከልም በወንድማማቾች መካከል የተካሄደው ውይይት ውጤታማ እንደነበረ ገልጸው፣ መንግስት ህግን በማስከበር ችግር ፈጣሪዎችን ህግ ፊት እንዲያቀርብም የውይይቱ ተሳታፊዎች መጠየቃቸውን ጠቁመዋል። በተለይ የመገናኛ ብዙሀን ዘገባዎቻቸውን በኃላፊነት እንዲዘግቡ ጥሪ መቅረቡንም አቶ ታዬ ደንዳአ አስታውቀዋል። ወሪ ሚዲያ ረውጅተን ወሪ ሚዲያ ረውጅተን ጋዜጦ ጋዜጠስቶን ስሪት ሚረቲ ጋፈተሙማቲ በመገናኛ ብዙሀን ላይ የሚሰሩ ጋዜጠኞች በተጠያቂነት መንፈስ ምንድን ነው የምናስተላልፈው? ለምንስ ነው የምናስተላልፈው የሚለውን በማየት ሕዝብን የሚያቀራርብና የተጣላውን የሚያስታርቅ ሐሳብ አንድ በሚያደርግ መንገድ መዘገብ ይኖርባቸዋል እንጂ የችግር ምንጭ መሆን የለባቸውም። በሌላ በኩል ይህንን አሻፈረኝም በማለት ሕዝብን በማጋጨት ሥራ ላይ ቀን ከሌሊት የተሰማሩ መገናኛ ብዙሃንን ደግሞ መንግሥት ሕግ ሊያስይዛቸው ይገባል። ይህ ካልሆነ ለሀገሪቷ ችግር ነው በማለት ነው

ወደሚቀጥለው ዘገባ ስናልፍ የኢትዮጵያ መንግስት የሲቪል ማህበራትና መንግስታዊ ያልሆኑ የእርዳታ ድርጅቶች በነጻነት እንዲሰሩ መፍቀዱን እንደሚደግፍ የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስኤአይዲ አስታውቋል። ዩኤስኤአይዲ ለአምስት ዓመታት የቆየውን የሀገር ውስጥ መንግስታዊ ያልሆኑ ድርጅቶችን፣ የሲቪል ማህበራትን፣ የትምህርት ተቋማትንና የማህበረሰብ ልማት ላይ የሚያተኩሩ የንግድ ተቋማትን አቅም ማጎልበት ፕሮጀክት ማብቃቱን ዛሬ በተካሄደ የማጠቃለያ ዝግጅት ይፋ ማድረጉን ጠቅሶ ግርማቸው ከበደ ተከታዩን ዘገባ አስተላልፈዋል። ዛሬ በተካሄደው የማጠቃለያ ስነ ስርዓት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ በተለያዩ ዘርፎች የማህበረሰብ ልማት ላይ የሚሰሩ ከአንድ መቶ በላይ ድርጅቶችን ራሳቸውን እንዲያሻሽሉ አድርግ ያለው ነው ያለው የአምስት ዓመቱ የሀገር ውስጥ አቅምን ማጎልበት ፕሮጀክት ድርጅቶቹ የፋይናንስና ፕሮጀክት አስተዳደራቸውን በማጠናከር ለማህበረሰቡ የሚሰጡትን አገልግሎት ጥራት እንዲያሳድጉና ለዲሞክራሲያዊ ለውጥ የበኩላቸውን ድርሻ እንዲወጡ አስችሏቸዋል ነው የተባለው። ይሄንን ለማድረግ ደግሞ ከ94 ሚሊዮን ብር በላይ አውጥቻለሁ ብሏል ዩ ኤስ ኤ አይ ዲ። በፕሮጀክቱ ተጠቃሚ ከሆኑት ድርጅቶች መካከል አንዱ የሆነውና በቴሌቪዥን የልጆች ፕሮግራም በማዘጋጀት የሚታወቀው የዊዝ ኪድስ ወርክሾፕ አስተዳዳሪ ወይዘሮ ብሩክታይ ጥጋቡ ስለ አቅም ግንባታ ፕሮጀክቱ ጥቅም ለቪኦኤ አስተያየታቸውን ሰጥተዋል። አቀው የእኛ ድርጅት ልጆችን በትምህርታዊ በሆነ ፕሮግራም አንጾ ማሳደግ ነው እና ፀሐይ መማር ትወዳለች የሚባለውን ፕሮጀክታችንን ሞር ሲስተማታይዝድ በሆነ መልኩ ማሳደግ ነበረ። ለዩኤስኤአይዲ ሰፖርት እንዲያደርገን አመልክተን በዛ ውስጥ ሰፖርት አገኘን እና ሁለት አይነት ሰፖርትን ያገኘ ነው። አንደኛው ፋይናንሽል ብዙ ፕሮግራሞች ፕሮዲስ እንድናደርግ ሁለተኛው ደግሞ የእኛ የድርጅት አቅም እንዲጠነክር ማድረግ ነበር። ስለዚህ በእነዚህ ጊዜያቶች ውስጥ ድርጅታችን ከሚጠበቅበትን ስራዎች በሙሉ ከመፈጸም ባሻገር ያመጣውን የኅብረተሰብ ላይ ተጨባጭ ለውጥ ድረስ መመዘን እንድንችል አድርጎናል። ከዚህ በፊት እንደዚህ አይነት ጊዜ ያለው ምዘና ለማድረግ አቅሙ ስላልነበረን ማለት ነው። ከዛ ባሻገር ደግሞ የኛ የፋይናንሽል ይሆናል፣ የሁማን ሪሶርስ የተለያዩ የድርጅታችን መዋቅሮች በጣም ጠንካራ እንዲሆኑና ማንኛውም አይነት ድርጅት ወይም ካምፓኒ ወይም ግለሰብ ወርቴቨር ጋር ትልቅ ፕሮጀክቶችን ማኔጅ ማድረግ ወ ኤክስኪዩት ማድረግ ኢንተርናሽናል ሌቨል ኤክስኪዩት ማድረግ እንድንችል አድርጎናል ማለት ነው። በዝግጅቱ ላይ የመዝጊያ ንግግር ያደረጉት የዩኤስኤ አይዲ በኢትዮጵያ ዳይሬክተር ሌዝሊ ሪድ አሁን በሀገሪቱ ያለውን ለውጥ አድንቀው፣ ያለፉት ዓመታት ግን በቀድሞው የበጎ አድራጎት ድርጅቶችና ማህበራት አዋጅ ምክንያት ከሀገር ውስጥ የሲቪክ ማህበራት ጋር ለመስራት አስቸጋሪ እንደነበር አስታውሰዋል ነው። እንደምታቆት ከ1997 ምርጫ በኋላ ለበጎ አድራጎት ድርጅቶች የስራ ሁኔታው የከፋ ሆኖ ነበር። ከዚያ በ201 የወጣው የበጎ አድራጎትና ማኅበራት አዋጅ ደግሞ እየተነቃቃና ዜጎች በአላማ ከፖለቲካ መሪዎች ጋር እንዲገናኙ መድረክ ሲፈጥር የነበረውን የሲቪል ማኅበረሰብ አቅም በእጅጉ የቀነሰ ነበር። አዋጅ ስራችሁን በአግባቡ እንዳትሰሩ ከባድ ችግር ሆኖ እንደነበር ለእናንተ መናገር አያስፈልገኝም። ስለዚህ በአንድ በኩል ዩኤስኤአይዲ ወይንም ዓለም አቀፍ የዩናይትድ ስቴትስ ልማት ድርጅት ከሲቪል ማህበራት ጋር በቅርበት ብዙ መስራት ይፈልግ የነበረ ሲሆን፣ በሌላ በኩል ደግሞ በኢትዮጵያ የነበረው ሁኔታ ለሲቪል ማህበራቱ የማያሰራ ሁኔታ ፈጥሮ እንደነበርም ይታወቃል። ሆኖም ቀጥተኛና ተዘዋዋሪ የገንዘብ ድጋፍ በማድረግ ከሀገር ውስጥ የሲቪል ማህበራት ጋር የምንሰራባቸውን መንገዶች ለማስፋት ጠንክረን ሰርተናል። መጀመሪያ በአቅም ማጎልበት ፕሮጀክቱ ማሳካት የፈለገው የሀገር ውስጥ የሲቪል ማህበራት ተቋም ጠንክረው በዚያ አፋኝ ሁኔታ ግቦቻቸውን እንዲያሳኩና እንደኛ አይነት ገንዘብ ለጋሾች የሚፈልጉትን ግልጽነትና ተጠያቂነት መስፈርት እንዲያሟሉ ማድረግ ነው። በ2001 የወጣው ይህ አዋጅ ከ10 በመቶ በላይ ገቢያቸውን ከውጭ አገራት የሚያገኙ የበጎ አድራጎት ድርጅቶች በፖለቲካዊ ጉዳዮች ላይ እንዳይሳተፉ የሚከለክል ነበር። ዳይሬክተሯ ሌዝሊ ሪድ በቅርቡ በወጣው የሲቪል ማህበራት አዋጅ ተስፋ እንዳላቸው ግን ለቪኦኤ ተናግረዋል። በፖለቲካ መግለጫዎቻቸው መንግስት የሲቪል ማህበራትን እንደሚቀበል እና በኢትዮጵያ የልማት ጉዞ ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደተባለው ከሆነ ተስፋ የሚጣልበት ነው በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ አመሰግናለሁ። ግርማቸውም፣ ወደ ተከታዩ የመጽሔት ርዕስ እናልፋለን። ቻይና የምታካሂደውን ቤልት ኤንድ ሮድ ፕሮግራም ዩናይትድ ስቴትስ በመተቸቷ ቤይጂንግ ቅሬታዋን ገልጻለች። ዝላቲት ሳሆክ ያጠናቀረችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። ዘ ቤልት ኤንድ ሮድ ፕሮግራም በአሁኑ ወቅት የቻይና እጅግ ከፍተኛ ዓለም አቀፍ ፕሮጀክት ነው። ፕሮግራሙ ለሀብታም ሀገሮች ገንዘብ አትራፊ፣ ለድሆቹ ደግሞ ልማት ለማጎናጸፍ ያለመ ሲሆን የበርካታ ዓለም ሀገሮችን ትኩረት ስቧል። የስዊዘርላንድ ኮንፌዴሬሽን ፕሬዚደንት ዩሊ ሞረር እንዲህ ይላሉ ለሚቀጥሉት መቶ ዓመታት በመዋለንዋይ ምደባው ዘርፍ እጅግ ጠቃሚ ፕሮጀክት ይመስለኛል። ያለው ራዕይ ይህን ይመስላል። ዓለማችንም አንዳንድ ራዕይ የሚያስፈልገው ይመስለኛል። የቀድሞ የፈረንሳይ ጠቅላይ ሚኒስትር ዣን ፒየር ራፋሪን በበኩላቸው ሲናገሩ ደግሞ ቻይና ቻይናና ፈረንሳይ ያሏቸውን የተለያዩ ልምዶች አቀናጅተው በጋራ ቢሰሩ ለብዙ አገሮች አዳዲስ ዕድሎችን የሚያጎናጽፉ ብዙ አዳዲስ ፕሮጀክቶችን ማስተዋወቅ የሚችሉ ይመስለኛል። ለምሳሌ በአፍሪካ በቻይናው ዘ ቤልት ኤንድ ሮድ ፕሮግራም የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንኳ ሳይቀሩ የተመሰጡ ይመስላል። ዋና ጸሐፊው የዓለሙን ድርጅት የልማት ግቦች ለማፋጠን እየታገሉ ናቸው። የቻይናው ዘ ቤልት ኤንድ ሮድ አምስቱ ምሰሶዎች ማለትም የፖሊሲ መተባበር፣ የተቋማት በቀላሉ መገናኘት፣ ገደብ የለሽ ንግድ፣ የገንዘብ ውህደትና የሕዝብና ለሕዝብ ልውውጦች ከድርጅታችን ዐሥራ ሰባቱ የዘላቂ ልማት ግቦች ጋር የተገናኙ ናቸው። እነኚህን ምሰሶዎች ለሕዝቦች ሁሉ በሚጠቅም መልኩ ተርጉሞ ተግባራዊ ማድረግ ይቻላል። በዚህ ከላይ በተሰጡ አስተያየቶች ግን ሁሉም ይስማማል ማለት አይደለም። ቻይና በሐቅ ለልማት ግድ የላትም የሚለው ጥርጣሬ እንዳጠላ ነው። የቤጂንግ ፍላጎት በዓለም ዙሪያ ተጽዕኖዋን ለማጠናከር ካልሆነ በቀር ለልማት ደንታ የላትም ይላሉ ተቼዎቿ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቻይናን ያስመሰሏት አስተማማኝ ያልሆነች የንግድ ሸሪክ አድርገው ነው። ይህንኑም ትላንት ለንደንን በጎበኙበት ወቅት አሳውቀዋል። ቻይና የፖለቲካ ትርፍ ለማግኘት ስትል የተቋማት ግንባታ ውሎቿ ከሙስና ጋር የተያያዙ ናቸው። የጉቦና የዕዳ አጥማጅ ፖሊሲዎቿ የመልካም አስተዳደርን የሚንቁ እንዲሁም ብዙ የዓለም ሀገሮች የሚተማመርበትን የነጻ ኢኮኖሚ አሰራርን የሚጥሱ ናቸው። ነጻ የኢኮኖሚ አሰራር ብዙ ሚሊየን ሕዝቦችን ከድህነት አላቋል። የቻይናው ውጭ ጉዳይ መስሪያ ቤት ቃል አቀባይ ጌንግ ሹዋንግ ለአሜሪካው ከፍተኛ ዲፕሎማት ለማይክ ፖምፔዮ አስተያየት በማንዳሪን ቋንቋ ትላንት የሰጡት ምላሽ ንዴት የተቀላቀለበት ነበር። ይህን መሰሉን አነጋገር መደጋገሙ አይሰለቻቸውም፣ እኛ ግን መስማቱ አድክመናል ነበር ያሉት ጌንግ ሸዋንግ። ባለፈው ወር ቤጂንግ ያስተናገደችው የቤልት ኤንድ ሮድ መድረክ በተሳካ ሁኔታ መጠናቀቁ ያስደሰታቸው መሆኑንም ገልጸዋል። በመድረኩ ከ150 በላይ ሀገሮች ዘጠና ሁለት ዓለም አቀፍ ድርጅቶችና ከዩናይትድ ስቴትስ ብቻ ሀምሳ ተወካዮች መሳተፋቸው ታውቋል። ቻይናና ዩናይትድ ስቴትስ በአሁኑ ወቅት በከባድ የንግድ ድርድር ላይ የተጠመዱ ሲሆን የትራምፕ አስተዳደር ከቻይና ወደ አሜሪካ በሚገቡ ሸቀጦች ላይ ዛሬ አዳዲስ ከባድ ቀረጦችን ጥሏል። ሰሎሞኑን አመሰግናለሁኝ። አሁን ከምሽቱ ሶስት ሰዓት ከአርባ ሁለት ደቂቃ ሆኗል አዲስ አበባ ላይ። ወደ ሁለተኛው አጋማሽ ዝግጅታችን ከመሸጋገራችን በፊት ሳጥር ያለች ዜና አለች። አሁን ከመሸ በደረሰን ዜና የኮንሶ ዞንን ጨምሮ የቀድሞ የሰገን አካባቢ ሕዝቦች ዞን ዞንና የምዕራብ ጉጂ አዋሳኝ ወረዳዎች በፌዴራል የመከላከያ ሰራዊት በሚመራ ልዩ ወታደራዊ እዝ ኮማንድ ፖስት እንዲመሩ ተወስኗል። በመደበኛ የጸጥታ አካል የአካባቢውን ሰላም ማረጋገጥና ሰብአዊ ቀውስ ማስቆም ባለመቻሉ ነው በልዩ ኮማንድ ፖስት እንዲመራ የተወሰነው ብሏል የደቡብ ክልል ሰላምና ጸጥታ ቢሮ በሌላ በኩል በክልሉ ምዕራብ ዞኖች የተመረጡ ወረዳዎች ከመጋቢት 21 2011 ዓ.ም ጀምሮ ታውጆ የቆየው የኮማንድ ፖስት ልዩ ጥበቃ ለ15 ተጨማሪ ቀናት ተራዝሟል። የአካባቢው ነዋሪዎች ቀጠናው በኮማንድ ፖስት መመራቱ የወረዳዎችን ሰላም ለመመለስና በዜጎች ላይ እየደረሰ ያለውን ጥቃት ለማስቀረት ይጠቅመናል ብለዋል። ዝርዝሩን ዘገባ እንደደረሰ እናቀርባለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እንዲሁም በፌስቡክ ላይቭ ነው እየተከታተላችሁ ያላችሁት የአሜሪካ ድምፅ ራዲዮ ጣቢያ ነው። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በመቀሌ ከተማ ባካሄዱት ጋዜጣዊ ጉባኤ ላይ በትግራይና በአጠቃላይ በሀገሪቱ ስላለው ሁኔታ ሰፊ መግለጫ ሰጥተዋል። ባነሷቸው ነጥቦች ላይ አመለካከታቸውን እንዲያስረዱ እንዲገልጹ የሕግ ምሁሩን ዶክተር መሐሪ ረዳይንና በፖለቲካ ላይ የተሰማሩትን አቶ ገብሮ አስራትን ጋብዘናል። ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። አቶ ገብሮ አስራት ደግሞ የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የመድረክም የአመራር አባል ናቸው። አዳነች ፍስሐ እየነች ያነጋገረቻቸው የቅንብሩ የመጀመሪያ ክፍል ቀጥሎ ይቀርባል። በመጀመሪያ ደረጃ ዶክተር መሐረዳይ አቶ ገብሮ አስራት ለትብብራችሁና ለጊዜያችሁ እናመሰግናለን። አሁን እንግዲህ እንደሚታወቀው የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በሀገሪቱና በትግራይ ክልል ስላለው ሁኔታ ለህዝባቸው ሰፊ ንግግር አድርገዋል። የተለያዩ ነጥቦችንም አንስተዋል። እንግዲህ በዛሬው ፕሮግራማችን ካደረጉት ንግግር አበይት የምንላቸውን ነጥቦች አንስተን እንድንወያይ ነው የጋበዝናችሁ። እያንዳንዱን እያደመጣችሁ የራሳችሁን አስተያየት ትሰጡበታላችሁ ማለት ነው። አሁን በመጀመሪያው ነጥብ እንጀምር። እስኪ አንድ የስሙት ተውግብ ዘለት ወያኔ እዩ ተውግብ ዘለት ዝኾነ ትግራዋይ ገልጠን ብዘለ አንድ የተኩስ ድምጽ በተሰማ ቁጥር ወያኔ ናቸው፣ ጦሽ ባለ ቁጥር የሆነ ትግራዋይ ነው እየተባለ የችግሩ ምንጭ አክፈ ወይም ራስ ሆነ ሳለ ሁሉን ነገር ወያኔ ላይ መለጠፍ ነው የተያዘው። ትኩረቱ አሁንም እኛው ላይ ነው ማለቴ ነው። ካልተንበረከክን በስተቀር ችላ እንደማይሉን በተለያየ መንገድ እየገለጹት ነው። ሁኔታዎች እንዳልተለወጡ ስናሰምርበት ትግላችን መቀጠል አለበት ማለት ነው። እሺ ዶክተር መሐረዳይ እንግዲህ ዶክተር ደብረ ጽዮን እያሉ ያሉት የችግሩ ምንጭ በአግባቡ እየተተነተነ አይደለም። እዚህ ሀገር በየቦታው የሚያጋጥሙ ችግሮች ሁሉ ከግለሰቦች ጋር ከድርጅት ጋር ከትግራይ እንቅስቃሴ ጋር የማያያዝ ነገር ነው የሚታየው የሚል ነው እያቀረቡ ያሉት ይሄ ትክክለኛ ግምገማ ነው የሚመስለኝ። እኔ ከመጀመሪያው ጀምሮ የሰኔ አስራ ስድስቱ የመስቀል አደባባይ ቦምብ ሲፈነዳም እነሱ ናቸው ተብሎ ጣት የተቀሰረው ወደ ሰሜን ነው ወደ ትግራይ ነው። ኋላ ኋላ ተጣርቶ ግን ወደዛ አካባቢ እንደማያመለክት ነው መረጃው ያሳየን። የኢንጂነሩ ግድያም ጋር እንደዚሁ እነሱ ናቸው መረጃ እንዳይወጣ ነው ያደረጉት ተባለ። ምርመራው ግን በራሳቸው ምክንያት ራሳቸው እንደገደሉ ነው የገለጸው። ሶማሌ ክልል የነበረው ብጥብጥ የትግራይ ጄኔራሎች እና ኮንትሮባንዲስቶች ናቸው ያደራጁት ተባለ። የኋላ ኋላ ግን የውስጥ የራሳቸው ጉዳይ እንደሆነ ታወቀ። በቅማንትም ጉዳይ እንደዛው የውክልና ጦርነት ነው ቅማንት እያካሄደ ያለው ማን ከመቀሌ ነው መሳሪያ፣ ከዚህ ነው የሰለጠነ ወታደር፣ ከዛ ነው የሚመጣው ሲባል ነበር። በቅርቡ እንኳን በቅርቡ የከሚሴ ጉዳይ እንደዚሁ ከምንም ጋር በማያያዝ መንገድ ጎትቶ ወደዛ የመውሰድ ነገር የጸጥታ ኃላፊዎች የሚባሉት ሰዎች ወጥተው የተናገሩት ይሄ ነው። በግል የተናገሩት እንኳን ትተን ማለት ነው። የመተከልም ጉዳይ እንደዚሁ ከትግራይ ጋር ለማያያዝ ያልተደረገ ነገር የለምና ትክክለኛ ግምገማ ነው የሚመስለኝ የርዕሰ መስተዳደሩ። እሺ፣ አቶ ገብሩ ይሄ ጉዳይ በሁለት ከፍዬ አየዋለሁ። እንግዲህ በሀገራችን ኢህአዴግ በስልጣን ላይ በነበረበት ጊዜ ህወሓት በተቻለ መጠን የበላይነት ነበረው ለማወቅ ይቻላል ካለፈው አመት ጀምሮ ግን ህወሀትን ጠልፈው ህወሀትን አባረው ስልጣን የተቆጣጠረ ሌላ ቡድን አለ ስለዚህ እነዚህ ሁለት ገዢዎች እርስ በሳቸው አሁንም ይወነጋጀላሉ በስልጣን ያለው ቡድን ሁሉም ነገር ያለው ችግር በህወሀት ላይ ያላክካል ከዛ ማለት ብሎ እንደተባለው በትግራይ ህዝብ ላይ ያላክካል እንዲሁም የተሸነፈው ህወሀትም ራሱ ለማንኛውም ትግራይ ውስጥ ካለው ችግር ጭምር ማዕከላዊ መንግስትን ይከሳል፣ ይወነጅላል። ስለዚህ ይሄ በገዢዎች በኩል ያለው ሽኩቻ አድርጊያዋለሁ። ሌላው ደግሞ ገና ወደ ስልጣን ያልመጣ ውልህቅ አለ። በተለይ እንደ አብንም ሌሎችም ያሉ ገና ለስልጣን ፍለጋ የሚንቀሳቀሱ ፓርቲዎች ደግሞ ወደ ስልጣን መምጫቸው መንገድ የትግራይን ህዝብ ያንቋሸሹ የትግራይን ህዝብ እያፈናቀሉ የትግራይ ህዝብ እየሰደቡ ስልጣን ለመቆጣጠር የሚፈልጉም አሉ። በሌላው አካባቢም እንዲሁ ዶክተር ደብረ ጽዮን አያይዘውም አንዱ ትግላችን ሰላማችንን መጠበቅ ነው ብለዋል። ታ ሓንቲ ናይ ቃልስና ያው ታ ሰላምና ምሕላው እያ ሓሙን ተቃሊስና ኢና ታ ሰላምና ሐሊና ንሰላምና ንምዝራግ ዓብዪ ስራሕ አንዱ ትግላችን ሰላማችንን መጠበቅ ነው። አምናም በትግላችን ነው ሰላማችንን የጠበቅ ነው ሰላማችንን ለመበጥበጥ ብዙ ጥረት አድርገዋል። በቀጥታም ሆነ በተዘዋዋሪ መንገድ ሊገቡብን ሞክረዋል። እኛ ግን ሰላማችንን በሚገባ ለመጠበቅ ችለናል። በአፋርም እንዲሁ ሌላው አካባቢ ሲበጠበጥ ትግራይ ውስጥ ሰላም ሊኖር የቻለበት ምክንያት ምንድን ነው? ያውም ስንት ችግርና መረባረብ እያለባችሁ እንዴት ሰላም ለመጠበቅ ቻላችሁ? በሚል ብዙ የዲፕሎማሲያዊ መሪዎች አባላት እየመጡ ይጠይቁናል። እኛ የክልል እንጂ የአገር መሪዎች ሆነን ሳይሆን ትግራይ ውስጥ የተለየ ነገር አለ በማለት ለማየት ይመጣሉ። ከሁሉም በላይ ግን በውስጥም ሆነ በውጭ ያለውን ሕዝባችንን አደራጅተን አንድነታችንን አጠናክረናል። ዶክተር መሐሪ እንግዲህ የሰላም ጉዳይ በተባለው አገሪቱ ያው የእሳት ቋያ ያለባት አይነት ነው። በየቦታው በጎበዝ አለቃ ነው እየተዳደረች ያለችው። እና እንደተባለው ትግራይ ጋር የተሻለ ሰላም፣ አፋርም በመጠኑ የተሻለ ሰላም እንዳለ ይታያል። ግን ሰላም ሲባል መጠንቀቅ ያለብን የሚመስለኝ እኔ ለሰላም ብለን ነገሮችን የምንዘጋ ከሆነ፣ ተቃዋሚ ድምፅ የምናፍን ከሆነ ሰላም ሳይሆን ጸጥታ ነው የሚኖረው ማለት ነው ስለዚህ በሰላም እና በጸጥታ መካከል ልዩነት መፍጠር ያለብን ነው የሚመስለኝ። ስለዚህ ትግራይ ውስጥ ሰላም ለመጠበቅ ተብሎ በድርጅቱ ላይ የተቃውሞ ድምፅ የሚያሰማ ኃይል የሚታፈን ከሆነ ሰላም ሳይሆን ያለው ጸጥታ ነው፣ በፖሊስ ኃይል በክልከላ ነው ማለት ነው። ነገር ግን በእርግጥ በቅርቡ ወደ አካባቢው ህጅ ስለማላቅ ያለበት ሁኔታ በቂ መረጃ አለኝ ብዬ አልደፍርም። አንዳንድ የሚደረጉ ነገሮች ተቃዋሚዎች እንቅስቃሴ ሲያደርጉ ጎትቶ ከማዕከላዊ መንግስት የተላኩ ናቸው እየተባለ ከሚፈለገው በላይ እየተለጠጠ እንዳይሆን እሰጋለሁ። ሰላም በማክበር እና ጸጥታ በማክበር መካከል ያለ ልዩነት በአግባቡ መገንዘብ የሚያስፈልግ ይመስለኛል እዚህ ላይ እና መጠንቀቅም የሚያስፈልግ ይመስለኛል። እሺ፣ አቶ ገብሩ፣ ዶክተር መሀሪ ካሎ ጋር የሚስማማባቸው ጉዳዮች አሉ። በአገራችን ሰላም የታጣው ጸጥታው የደፈረሰው ለምንድን ነው ብሎ ማየቱ ተገቢ ይመስለኛል። አፈናው እጅግ ከፍተኛ ስለነበር በአጠቃላይ ህገ መንግስቱም የሀገሪቱ ህጎችም ስላልተከበሩ የፍትህ መጓደል ስለታየ በሀገራችን ለዚህ ሁሉ ምስቅልቅል የሰላም እጦትና የጸጥታ መደፍረስ ምክንያት የሆነ ይህ ሁኔታ ነው። ዋት ራሱም የነበረበት ኢህአዴግ የፈጠረው ችግር ይመስለኛል። ይህ ሁኔታ አሁንም ተፈቷል የሚል አመለካከት የለኝም። ኢትዮጵያን እያስተዳደረ ያለ ፓርቲ የኢህአደግ አባል ነው። ህዝብ የማምነው ህወሀት ትግራይ ውስጥ ሰላም አለ፣ ሌላው አካባቢ ግን ሰላማ የለም። ግን በማንኛውም የኢትዮጵያ አካባቢ የሚፈጠረው የጸጥታ መደፍረትና የሰላም እጦት ትግራያንም በቀታዩን በተዘዋዋሪ ይመለከተዋል። አንድ ይሄ ነው። ሁለተኛ ዶክተር መሀሪ እንዳለው ትግራይ ውስጥ ሰላም ሰትማጎል ይሄ የቅርብ ምሳሌ መስጠት ይችላለሁ። እኔ አረና አባል ነኝ፣ አመራርም ነኝ የአረና አባላት የታሰሩበት እንዲያውም በሌላው አካባቢ እስረኞች በተፈቱበት ሁኔታ፣ በሌላው አካባቢ ተቃዋሚዎች ከሞላ ጎደል ደህና እንደሚንቀሳቀሱበት ትግራይ ውስጥ መንቀሳቀጣትናል ስብሰባ መሰብሰብ አልቻለም። ወጣቶች የህዝብ ጥያቄ ያነሱ ያነገቡ ወጣቶች እየተወረፉ ታስረዋል፣ ተደብድበዋል። ስለዚህ ሰላም ይኖር ዘንድ ለጊዜው በጸጥታ ኃይሎች አማካኝነት ሰላም መጠበቅ ያስፈልጋል። ግን ይሄ ዘላቂ አይሆንም። አዳነችንና በፕሮግራሙ ላይ የተሳተፉትን ሁሉ እናመሰግናለን። ተከታዩ ክፍል በሌላ ምሽት ይቀርባል። ወደ ተከታዩ ዘገባ እናልፋለን። ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት ፕሮግራም ተከታይ ክፍል የሚቀርበው በነገው ምሽት ነው። የኮንሶ ዞንን ጨምሮ የቀድሞ የሰገና አካባቢ ህዝቦች ዞንና የምዕራብ ጉጂ አዋሳኝ ወረዳዎች በፌዴራል መከላከያ ሰራዊት በሚመራ ልዩ ወታደራዊ እዝ ኮማንድ ፖስት እንዲመሩ ተወስኗል። በመደበኛው የጸጥታ ጥበቃ አካል የአካባቢውን ሰላም ማረጋገጥና ሰብአዊ ቀውስን ማስቆም ባለመቻሉ ነው አካባቢዎቹ በልዩ ኮማንድ ፖስት ስር እንዲሆኑ የተወሰነው ብሏል የደቡብ ክልል ሰላምና ጸጥታ ቢሮ። በሌላ በኩል በክልሉ ምዕራብ ዞኖች የተመረጡ ወረዳዎች ከመጋቢት 21 2011 ዓ ም ጀምሮ ታውጆ የቆየው የኮማንድ ፖስት ልዩ ጥበቃ ለ15 ተጨማሪ ቀናት ተራዝመዋል። ዮናታን ዘብዲዎስ ከሐዋሳ ዝርዝሩን ይዟል። ከትናንት ጀምሮ በደቡብ ክልል የቀድሞ ሰገን አካባቢ ህዝቦች ዞን አማሮ፣ ቡርጅ፣ ደራሼና አሌ ወረዳዎችና አዲሱ የኮንሶ ዞን በፌዴራል የመከላከያ ሰራዊት ልዩ የወታደራዊ እዝ ወይም በኮማንድ ፖስት የተመሩ መሆናቸውን ነው የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ ተናገሩትም አቶ አንድነት እንዳሉት አካባቢው በልዩ የወታደራዊ እዝ እንዲመራ የተወሰነው በመደበኛ የጸጥታ አካል የአካባቢውን ሰላም ማረጋገጥና የታጠቁ ኃይሎች በዜጎች ላይ የሚያደርሱትን ጥቃትና ሰብአዊ ቀውስ ማስቆም ባለመቻሉ ነው ብለዋል። መሳሪያን አስፈትቶ በመደበኛ የጸጥታ ስራ አገባብ አስፈትቶ አካባቢውን ነጻ ማድረግ አልተቻለም። የተፈናቀሉትን ወደ ቦታቸው ወደ ቀያቸው መልሶ መደበኛ ህይወታቸውን እንዲቀጥሉና ዘላቂ የማቋቋም ተግባር ውስጥ በፍጥነት መግባት አልተቻለም። ከዚህም የተነሳ የጸጥታ ስራው ኮማንድ ጊዜያዊ ኮማንድ ፖስ ተዋቅሮ የሀገር መከላከያ ሰራዊት ኃላፊነቱን ወስዶ በአጭር ጊዜ ውስጥ ህገወጥ እንቅስቃሴዎችን በሙሉ እንዲያስቀው፣ እንደገናም ደግሞ በአካባቢ የሚንቀሳቀሱ የታጠቁ ኃይሎችን ከዚህ በፊት በአጎራባጭ የምዕራብ ጉጂ ዞን አካባቢ ባሉ ወረዳዎች የተጀመሩ ስራዎች አሉ። በሀገር መከላከያ ሰራዊት ይሄ ተጠናክሮ የሚቀጥልበት ቀጠናዎቹ በፌዴራል የመከላከያ ሰራዊት በሚመራ ኮማንድ ፖስት ቢያንስ ለአንድ ወር የሚጠበቁ ይሆናል። ልዩ ወታደራዊ ይዙ ህገ ወጥ የጦር መሳሪያ ዝውውርን መቆጣጠርና ማስፈታትን ጨምሮ በዜጎች ግድያና ማፈናቀል ወንጀል የሚጠረጠሩ ግለሰቦችና ቡድኖችን በህግ ጥላት ስር የመዋል ስራዎችን እንደሚያከናውን አቶ አንድነት ተናግሯል። በመሆኑም ከኮማንድ ፖስት ውጭ የጦር መሳሪያ ይዞ በአካባቢ መገኘት እንደማይቻልም ተናግሯል። ላለፉት ሁለት ዓመት ከመንፈቅ ተዘግቶ የቆየ የቆየውን የቡርጅ አማሮ ዲላ መንገድ ኮማንድ ፖስቱ ያስከፍት እንደሆነ የተጠየቁት አቶ አንድነት አሁን ኮማንድ ፖስቱ የታወጀው በደቡብ ክልል መንግስት በክልሉ ውስጥ በሚገኙ አካባቢዎች ነው ብለዋል። ቀጠናውን ከታጠቁ ኃይሎች ነጻ የማድረግ ስራውን በተመለከተም ቀደም ብሎ በፌደራል መንግስት መከላከያ ሰራዊት ስራው ተጀምሯል ነው ያሉትም። ኮማንድ ፖስቱም የህግ የበላይነት የማስከበር ስራ እንዲሰራ የጠየቁት የቡርጅ ወረዳ ነዋሪ አቶ ኑሪ አህመድን ቀጠናው በኮማንድ ፖስት መመራቱ የወረዳዎችን ሰላም ለመመለስ ይጠቅማል ነው ያሉትም። ቀደም ተብሎ ቢታወጅ ኖሮ የደረሰውን ጉዳት መጠን መቀነስ ይቻል እንደነበር ተናግረው አሁንም ቢሆን በዜጎች ላይ የደረሰ ያለውን ጥቃት ስለሚያስቀር ጉልህ ድርሻ አለው ብለዋል። በሌላ በኩል በደቡብ ምዕራብ ዞኖች የተመረጡ ወረዳዎች ከመጋቢት 21 2011 ዓመት ጀምሮ ታውጆ የነበረው የኮማንድ ፖስት ልዩ ጥበቃ ለ15 ተጨማሪ ቀናት የተራዘመ ሲሆን የተራዘመበትን ምክንያት አቶ አንድነት ነግረውናል። ተጠያቂ የሚሆኑ ሰዎች የት እንዴት ማን ጋር እንዴት እንዳደረጉ በህግ አግባብ መረጃዎች ከተደራጁ በኋላ ህግ የማስከበር ስራ የሚቀጥል በመሆኑ ምክንያት እነዚህ ስራዎች የቀሩ ስራዎች ናቸው። ይህን ስራ ለመስራት በተለይም ኮማንድ ፎስቱን በየወረዳው በተመረጡ ወረዳዎች የሚመሩት እና በማዕከል ደረጃን ኮማንድ ፎስቱ የሚመሩት መከላከያ አመራሮች ስልጠና በመውጣታቸው ምክንያት ለአስር አስራ ሁለት ቀን የሚያክል ጊዜ አስገዳጅ አገራዊ ስልጠና ስለነበራቸው በይዛቸው በምዕራብ ይዝ ስልጠና ሲወስዱ ቆይቷል። ኦፕሬሽኑ ካለ እነዚህ አመራሮች መሳካት የሚችል ባለመሆኑ ምክንያት እነዚህ አመራሮች ተመልሶ መግባት ነበረባቸው። ስልጠናቸውን ጨርሶ ገብቷል። ይህነሱ እነሱ ከገቡ በኋላ ዝርዝር ግምገማዎች ተካሂደዋል። ቀጣይ የሚሰሩ ስራዎች አቅጣጫ ተቀምጠዋል። ይህንን ጊዜ ለማ ማካካስ በሚያስችል መንገድ ተጨማሪ ቀኖችን መጀመር አስፈላጊ ሆኖ ስለነበረ ሕግ የማስከበር ስራውና አጠቃላይ ቀሪ ስራዎችን አጠናቅቆ ለመደበኛ የጸጥታ ስራዎችና የጸጥታ ኃይሎች ተግባሩን አስረክቦ የሚወጡበት ሁኔታ ይመቻቻል ብዬ አምናለሁ። ነው የከፋ የሸካ የቀድሞ ቤንች ማጅና በአሁኑ ደግሞ የቤንች ሸኮና ምዕራብ ኦሞ ዞኖች ኮማንድ ፖስት አስተባባሪ ኮሎኔል ተስፋዬ ለላይ እንዳሉት የቀጠናውን ሰላም ሙሉ በሙሉ ባይሆንም እስካሁን በተሰራው ስራ ማረጋጋት ተችሏል። ተፈናቅለው ከነበሩ ከ34 ዜጎች ወደ 10 ሺህ የሚጠጉ ዜጎች ወደ ቀያቸው መለሳቸውን ተናግሯል። ህገወጥ መሳሪያ መያዛቸውና በህብረተሰቡ ተሳትፎ በህዝብ ውስጥ ተደብቀው እኩይ ተግባር ሲፈጽሙ የነበሩ ከአንድ ሺህ በላይ ግለሰቦች በቁጥጥር ስር መዋላቸውንም ገልጸዋል። ህብረተሰቡ በውስጡ ሆነው ህውከትና ብጥብጥ በዘረፋ ተሰማርተው የነበሩ በህውከትና ብጥብጥ ተጠቃሚ የሆኑ ግለሰቦችን እነዚህ ናቸው ሰላማችን ሲያደፈርሱ የነበሩ የሚል ሰፊ ህዝቡ ኮንፈረንስ ውይይቶች በመካሄድ የሰላም አስፈላጊነቱ ኮማንድ ፖስት ለምን ተቋቋመ? ሰላም ምን ማለት ነው? ሰላም የሰላም ባለቤት ማን እንደሆነ ህብረተሰቡ ራሱ ነው የሰላም ባለቤት። ሰላሙ ሲደፈርስ ሞርቶ ጎጂ የሚሆነው ህብረተሰቡ ነው። ስለዚህ ሰላምህ ከእጅ እንዳይወጣ ሰፊ ተሳትፎ አረጋግጠ እነዚህ ለሰላም ጠንቅ ሲሆኑ የነበሩ አሳልፈ ለህግ በመስጠት ሰላምህን መጠበቅ አለብህ የሚል ከፍተኛ የሆነ መነሳሳት እና መግባባት በመፍጠር ለህግ አሳልፈው መስጠት ችለዋል። የተዘጉ መንገዶች መከፈታቸውና ዜጎች ያለ ገደብ መንቀሳቀስ መጀመራቸውን ነው ኮሎኔል ተስፋዬ የገለጹት። የቀድሞ የሰገን አካባቢ ህዝቦች ዞን ከደቡብ ምዕራብ ዞኖች ቀጥሎ በክልሉ ውስጥ በፌዴራል መከላከያ ሰራዊት በሚመራ ልዩ ወታደራዊ እዝ ወይም ኮማንድ ፖስት የሚተዳደር ሁለተኛ ቀጠና ሆኗል። አሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም። አድማጮች ከመሰነባበታችን በፊት አሁን የማጠቃለያ ዜና አሰማለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተሰኘው አዲስ ፓርቲ ዛሬ አዲስ የአመራር አባላቱን መርጧል። የፓርቲው መሪ የድርጅታቸው ቀዳሚ ተግባር አገሪቱን አረጋግቶ ወደ እውነተኛ ዲሞክራሲ ስርዓት መውሰድ እንደሆነ አስታውቀዋል። በትግራይ ክልል ሳልሳይ ወያነ ትግራይ የተባለ የፖለቲካ ፓርቲ ተቋቁሟል። ፓርቲው በፌዴራላዊ ስርዓት የትግራይን ብሔራዊ ጥቅም ለማስከበር እንደ ተቋቋመ አስታውቋል። የኢትዮጵያ መንግስት የሲቪል ማህበራትና መንግስታዊ ያልሆኑ የእርዳታ ድርጅቶች በነፃነት እንዲሰሩ መፍቀዱን እንደሚደግፍ የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ዩኤስኤአይዲ አስታወቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሀገራቸው ከቻይና ጋር ይበልጡን እየተጋጋመ ስላለው የንግድ ጦርነት ዛሬ አከታትለው በትዊተር ሲጽፉ ዩናይትድ ስቴትስ ከቻይና በሚገባ በ200 ቢሊዮን ዶላር ሸቀጥ ላይ 10 ከመቶ የነበረውን ቀረጥ ወደ 25 ከመቶ ከፍ አድርገዋለች። ክብራትና ክብራን አድማጮች ዝግጅታችን ተጠናቋል። ፕሮዲሰሩ ንጉሱ ታምሬ፣ ቴክኒሻን ኦድሬስ ሬጅስ፣ እንዲሁም የማህበራዊ ሚዲያ ፕሮዲሰር አበባየው ገበያው፣ ዋና አዘጋጅ ትዝታ ብላቸው ስናስተናግዳቸው ቆየ ነው። ሶሎሞን አባትና ቆንጂ ታየነን በዚሁ እንሰናበታቸዋለን። ነገ ቅዳሜ እንገናኛለን። ደህናደሩ ደናኛ